ጋቢና ቪኦኤ። ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነ ጋቢና ቪኦኤ አስገባቸው። የጋቢና ጉዞዋችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ከመስታወት አረጋው ጋር አብረናችሁ እንጓዛለን። እንደምናመሻችሁ። ጋቢና በሚቀጥሉት ሁለት ሳምንታት በአሜሪካ አራት ግዛቶች ጉዞ ያደርጋል። ቀዳሚው አትላንታ ነው። በትምህርትና እውቀት ሽግግር ዙሪያ በዚያ የሚኖሩ ኢትዮጵያውያንን እናወያያለን። ትምህርት ከስደት አለም ጋር መቀላቀያ ዋናው በራችን ነው። ይህንንም ስል ትምህርት ቋንቋን፣ ባህልን እና የኑሮ ዘይቤን ወደ ተቀላቀልንበት ሀገር የሚከፍትልን ትልቅ በር ነው። ብዙ አገሮች፣ በተለይ ታዳጊ አገሮች የተማሩ ዜጎቻቸውን ወደ አደጉ አገሮች ቀለል ያለ ቁጥር አይደለም ሉዝ የሚያደርጉት ችግሩ ምንድን ነው? ሰዎችን እንዳትወጡ ብሎ በማስቆም ብቻ ችግሩ ሊቆም አይችልም። እናንተም ተሳተፉ። ፌስቡክ አት ቪኦኤ አማሐሪክ ላይ በቀጥታ አስተያየቶቻችሁን ስጡ። ጥያቄዎቻችሁን አቅርቡ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተባበሩት መንግስታት ድርጅትን ታላቅ የሰላም ኃይል እንዲሆን የሚረዱ ድፍረት አዘል ለውጦች እንዲደረጉ ዛሬ ጥሪ አቅርበዋል። ፕሬዝዳንቱ ስልጣን ከተረከቡ ስምንት ወራቸው ቢሆንም በሀገሪቱ መሪነት በተባበሩት መንግስታት ድርጅት ንግግር ሲያደርጉ የመጀመሪያቸው ነው። 193 አባላት ያሉት ድርጅት የሚያንጸባርቀው ቢሮክራሲ መከናወን የሚገባውን ያህል እንዲያከናውን እክል ሆኖበታል። የተባበሩት መንግስታት ድርጅት ባለፈው ላይ ማጥበቅ አይኖርበትም፣ ሲሉም መክረዋል። በዓለም ዙሪያ ያሉ ህዝቦች የሚያምኑት አንድ አይነት የተባበሩት መንግስታት ድርጅት እንዲሆን እንፈልጋለን። ይህ እንዲሆን ድርጅቱ ማንኛውንም አይነት አስተዳደር ተጠያቂነት እንዲኖረው መደረግ አለበት። ችግርን ለሚጠብቁትም ሰዎች ዋስትና መስጠት ይኖርበታል። በሂደት ላይ ሳይሆን በውጤት ላይ ማተኮር ይገባዋል ሲሉ ፕሬዚዳንቱ አስገንዝበዋል። ዶናልድ ትራምፕ አያያዛቸው የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬሽ በድርጅቱ ለውጥ ለማድረግ ለቀየሱት ራዕይም አሞግሰዋቸዋል። የህድ መንግስት ከ ሚያንማር ሸሽተው ህንድ የገቡትን አርባ ሺህ የሚሆኑ ሮሂንጋዎችን ለማስወጣት ማቀዱን በመቃወም የተሰበሰቡ ፊርማዎች ለህንድ ከፍተኛ ፍርድ ቤት ቀርቧል። ከፍተኛው ፍርድ ቤት ዛሬ ተመልክቶታል። የህንድ መንግስት ሮሂንጋዎቹ ህገ ወጥ ፍልሰተኞች ናቸው፣ አንዳንዶቹም በሀገሪቱ ላይ የጸጥታ አደጋ ይደቅናሉ ሲል ተከራክሯል። ሮሂንጋዎቹን የሚወክለው ጠበቃ ደግሞ የህግ የህንድ ህገ መንግስት ለሁሉም ሰዎች ዜጋ ያልሆኑትንም ጨምሮ እኩል መብትና ነፃነት ይሰጣል ሲል አስረግጧል። የፍርድ ሂደቱ በመጭወር ይቀጥላል። በስተ መጨረሻም የሚዙሪ ክፍለ ግዛት መዲና ሴንት ሉዊስ ፖሊሶች በከተማይቱ በተካሄደው የተቃውሞ ሰልፍ መስኮቶች በመሰባበራቸው ከሰማኒያ በላይ የሚሆኑትን ሰዎች እንዳሰሩ ገልጸዋል። አንድ ጥቁር አሜሪካዊን የገደለ ነጭ የቀድሞ ፖሊስ ፍርድ ቤት ቀርቦ በነፃ መለቀቁን በመቃወም የተካሄደው ሰልፍ ሰላማዊ የነበረ ቢሆንም አንዳንድ ሰዎች መስኮቶችን ሰብረዋል ይላሉ ፖሊሶቹ። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜር ና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና በመንገድ የአሜሪካ ድምፅ በተለያዩ የዩናይትድ ስቴትስ ግዛቶች በመዘዋወር የኢትዮጵያውያንን ኑሮና በቀጥታ የሚመለከቷቸው ጉዳዮችን በማስመልከት ውይይት እናደርጋለን። ጽዮን ግርማ በአትላንታ ከሚኖሩ ኢትዮጵያውያን ጋር ያደረገችው ውይይት ነው። የዛሬ የጋቢና መንገድ ውይይት በትምህርትና ዕውቀት ሽግግር ላይ ያተኮረ ነው። ወደ ውይይቱ እንለፍ። አሜሪካ ድምፅ የሬዲዮ ፕሮግራሞችን ተከታታዮች፣ እንደዚሁም በፌስቡክ ገጻችን፣ በድረ ገጻችን ላይ የምትከታተሉ እዚህም ደግሞ አዳራሽ ውስጥ የምትገኙ አድማጮቻችን፣ ተከታታዮቻችን እንደምን አላችሁ? እንደምን ሰነበታችሁ? ሁላችሁም በጣም እናመሰግናለን። እንግዶቼን ላስተዋውቅ። በግራ በኩል ያለችው ከዚሁ ካትናታ ነው ያገኘናት። እመቤት መንግስት የትባላለች። ገጣሚ ናት። መጽሐፍ ነው ተስፋለች ሬዲዮ ፕሮግራም ታዘጋጃለች። እንግዲህ አጠር አድርጌ ነው የማስተዋወቀው። ዌብሳይትም አላት እዛ ላይ ማየት ትችላላችሁ። ከመሀል ያለው ዶክተር ኤርሚያስ ማሞ ነው። የሀያ አመት በትምህርት ቤት በዩኒቨርሲቲ ውስጥ የማስተማር ልምድ አለው። ረዳት ፕሮፌሰር። በዚህ ደግሞ ያለችው ሳምራ ትባላለች። ሳምራም እንደዚሁ የህግ ባለሙያ ናት። በህግ ትምህርት ነው የጨረሰችውና አጠር አድርገው የመግቢያ ንግግር ካደረግን በኋላ በዛ ሀሳብ ላይ ነው የምንሄደው። የመጀመሪያው ሀሳብ የምታቀርብልን እመቤት ናት። የትምህርት አቅም ወይም ደግሞ አንድ ማህበረሰብ ትምህርት ሲማር ጥቅሙ ምንድን ነው የሚለውን ነው የመጀመሪያ የምታደርግልን የምታቀርብልን። አምስት ደቂቃ ነው ያላት፣ ስለዚህ ከእሷን ጀምር። እሺ፣ በጣም አመሰግናለሁ። እንግዲህ የትምህርትን ጥቅም በስደት ላይ የሚለውን ነገር በአምስት ደቂቃ መግለጽ በጣም አስቸጋሪ እንደሚሆን እርግጠኛ ነኝ፣ ግን አጠራ አድርጌ ለመናገር ሞክራለሁ። ዋናውና መሰረታዊ ነው ብዬ የማስበው ትምህርት ከስደት ዓለም ጋር መቀላቀያ ዋናው በራችን ነው። ይህንንም ስል ትምህርት ቋንቋን፣ ባህልን እና የኑሮ ዘይቤን ወደ ተቀላቀልንበት ሀገር የሚከፍትልን ትልቅ በር ነው። ሁለተኛ፣ ትምህርት የራሳችን የሆነ አመለካከትና ሀሳብ እንዲኖረን ይረዳናል። ፎሎዊንግ ዘ ሀርድ ይሉታል አሜሪካኖች የራሳችን የሆነ አቋም ከሌለን በአሉ የምንሄድ ሰዎች እንኖራለን ትንሽ እውቀት ከጨመርን ግን ለራሳችንም ይሁን ለገጠመኞቻችን ለምን የሚለውን ጥያቄ አቅርበን ለዛ መፍትሄ እንፈልጋለን ሌላውን ሰው ሳንከተል በራሳችን ቆመን ማለት ነው ሶስተኛው በራሳችን ላይ መተማመንና መመርኮዝ እንድንችል ያደርገናል ሰልፍ ኮንፊደንስ ይሉታል ፈረንጆቹ ይህን አድርጉልኝ፣ መንገድ አሳዩኝ፣ ወደዚህ ውሰዱኝ፣ ያንን ቀጥሎልኝ ከማለት ድነን በራሳችን ላይ ቆመን በራሳችን መንገድ ነገሮችን ለማየትና የራሳችንን ብቃት ለመፈተን የምንችልበት ዋናው በራችን አሁንም እንደገና ትምህርት ነው። የተሻለ ገቢንና የተሻለ ክፍያን እንዲኖራን ከዛም አልፎ ደግሞ የተሻለ ንብረት ለማፍራት ትምህርት ያስችለናል። ዘልቀን ወደ አዲስ ሶሳይቲ ስንገባ መጀመሪያ ላይ ሁላችንም የተነሳ ነው፣ እቃ ከማጠብ መሬት ከመወልወል ሊሆን ይችላል። ግን ራሳችንን ያስተማርን ሰዎች ያንን አልፈን ከዜጎቹ እኩል ወይም ደግሞ በተሻለ መንገድ ተሰልፈን ለመኖር እንችላለን። ከዛ በተረፈ ዩ ኤስ ኤ ቱዴይ ሲገልጸው በሃይ ስኩል ግራጁዌት እና በኮሌጅ ተመራቂዎች መካከል የ51 ፐርሰንት የክፍያ ድፍረንስ አለ ይላል። ያ ክፍያ ዲፈረንስ ደግሞ በየአመቱ ከአመት ወደ አመት እየሰፋና እየራቀ እየሄደ ነው። ስለዚህ ራሳችንን ለትምህርት መገብየት በር መክፈት ያለብን ለዚህም ጭምር ነው። ሌላኛው ደግሞ ይህንኑ አስመልክቶ ያለው ብዙ ጊዜ የኮሌጅ ግራጁዌት የሆኑ ሰዎች የጉልበት ስራ አይገጥማቸውም። ሰው ያንንም ከዛም ራሳችንን ለማዳን እንችላለን ማለት ነው። የተሻለ ቤተሰብን ከዛም አልፎ ደግሞ የተሻለ ማህበረሰብን ለመመስረት ትምህርት በጣም አስፈላጊ ነው። ያንን የምንልበት ምክንያት የተማሩ ሰዎች ለልጆቻቸው ከፍ ያለ ሮል ሞዴል ይሆናሉ፣ ከፍ ያለ መንገድ መሪዎች ይሆናሉ፣ ብዙ ነገሮችን ማስተማርም ይችላሉ። ከዛም አልፎ ደግሞ የትምህርትን ቫልዩ እራሳቸው እያሳዩ ልጆቻቸውን መገንባት ይችላሉ። በዛ መልኩ መልካም ቤተሰብን ስንመሰረት ደግሞ መልካም ማህበረሰብን ለመመስረት መቆሚያ ይሆነናል ማለት ነው መማር ከመታለል እና ከመጭበርበር ይከላከልልናል ብዙ ጊዜ ፕሬይ ኦን ኢኖሰንት ኤንድ ፒስፉል ይባላል አጭበርባሪ ሰዎች አለማችን እንደምታውቁት በጥሩ ሰዎች የተሞላቸው ሆንም ጥፋት ላይ ያሉ ሰዎችም አሉ እና ፕሬይ የሚያደርጉት ወይም ደግሞ ለማታለል የሚሞክሩት አንብቦ መረዳት የማይችለው ሰው ላይ ወይም ደግሞ ደካማ ጎና አለው ይህንን አይገባውም ብለው ያሰቡት ነገር ላይ ነው። ነው ብዙ ጊዜ አንብበን መረዳትና ራሳችንን ማዳን የምንችለው ትምህርት ሲኖረን ነው። መማር ህልማችንም ወይም የውስጥ ፍላጎታችንን እውን እንድናደርግ ይረዳናል። ለምሳሌ ጠበቃ መሆን እፈልጋለሁ ወይም ደግሞ መሪ መሆን እፈልጋለሁ ወይም ኬሚስት መሆን እፈልጋለሁ እያለ ያደገ ሰው ጠበቃ ለመሆን የጥብቅና ትምህርት መማር አለበት ወይም ኬሚስት መሆን አለበት። ያ ማለት ግን ሕልሙን እንዲጨብጥ አድርጎታል ማለት ነው። ለምሳሌ እንደኔ አይነት መጽሐፍ እያደገ እየፈለገ ያደገ ሰውም ደግሞ እድል ይከፈትለታል። እንደዚህ አይነት የራሳችንን ሕልም ሪላይዝ እንድናደርግ ማለት ነው እና በመማር የምናገኛቸው ጥቅሞች እነዚህ ሲሆኑ በማጠቃለያው ግን መማር ለወጣቶች ወይም ደግሞ ስደት ላይ ላሉ ዜጎች ለምንድን ነው የሚያስፈልገው የሚለውን ጥያቄ በአንድ ነገር ብመልሰው፣ ዛሬ ከነበርንበት ቦታ ላይ ዛሬ ከቆምንበት ቦታ ላይ ነገ የተሻለ ሰው ሆነን እንድንገኝ ነው መማር የሚያስፈልገን። ለዛ ነው። አመሰግናለሁ። ስለዚህ እናመሰግናለን። ወደ ዶክተር ኤርሚያስ ነው የመጣውና ወደዛ ከመሄድ በፊት ግን ለዶክተር ኤርሚያስ የሰጠው ሀሳብ አለ። በጣም በርካታ ኢትዮጵያውያን ከኢትዮጵያ ይወጡና ወደ ተለያየ ሀገራት ይላሉ። ከዛ ውስጥ የተማሪዎች ቁጥር በጣም ብዙ ነው። ይሄ የተማረ የሰው ኃይል ቁጥር ወደ ተለያዩ ሀገራት መሄድ ለኢትዮጵያ የሚያሳጣት ነገር አለ ወይ ብዬ ነው የጠየቁት፣ እና እሱን ትዳስስልናለህ ብየዋለሁ። ምንድን ነው የሚያሳጣት? እናንተም በራሳችሁ ይሄን ጥያቄ እስቲ እዩት። ምንድን ነው የሚያሳጣት ሀገሪቷን? ከዛ በኋላ ደግሞ ይሄ የተማረ የሰው ኃይል ውጭ ያለ ከወጣ በኋላ በዛ እየሄደ ነው ወይ፣ በተማረበት እየሰጠ ነው ወይ አገልግሎት፣ ኪሳራ የለውም ለሀገር እንዲሰራ ያለው ፎን ከወጣም በኋላ ደግሞ በተማረበት እየሄደ ነው ወይ የሚለውን እንዲያይ ነው እሱን የጋበዝኩት። ና እስቲ በእሱ መሰረት አምስት ደቂቃ ልክ፣ በጣም አጫጭር ከሆነ ይገባኛል፣ ግን ደግሞ ከተሳታፊዎቻችን እድል መስጠት ስላለፍለ ከልምድን ሀያ አመት ልምድ አለ በትምህርት ቤት ውስጥ። ና እስቲ ይህን እንዳስብን። እሺ፣ በመጀመሪያ በጣም አመሰግናለሁ እዚህ መጥቼ ከእናንተ ጋር ሀሳቤን እንዳካፈል እድል ስለሰጣችሁኝ አሁን ነው ጽዮን ያነሳችው ቶፒክ ብሬን ድሬን ነው የሚባለው በእንግሊዝኛ። ብዙ አገሮች በተለይ ታዳጊ አገሮች የተማሩ ዜጎቻቸውን ወደ አደጉ አገሮች ቀለል ያለ ቁጥር አይደለም ሉዝ የሚያደርጉት። ለምሳሌ ብዙ ኢትዮጵያ ሜዲካል ዶክተሮች በቦትስዋና በሳውዝ አፍሪካ በአሁኑ ጊዜ ያገለግላሉ፣ አገራቸውን ከማገልገል ፋንታ ማለት ነው። እና ይሄ ለምን እና ብሬን ድሬኑ ለአንድ ሀገር ብዙ አይነት ኢምፕሊኬሽን አለው። አንደኛ ያ ሀገር በጣም ብዙ ሪሶርስ ኢንቨስት አድርጓል በእነኛ ሰዎች ላይ እና የነኛ የዛን ኢንቨስትመንት ጥቅም ሊያገኝ ሲል ያንን ጥቅም ሳያገኝ ሀገር እነኛ ሰዎች አገር ለቀው ወጥተው እንግዲህ በፎር ኢኮኖሚክ ወይም ሌላ ምክንያቶች አገራቸውን ሳይሆን የሚያገለግሉት ኢንዲቪጁዋል ጎላቸውን ነው ማለት ነው። እና ብሬን ድሬኑ ከሀገር የሚወጡት ሰዎች ነው። ኦቪየስ የሆነ ኳንቲፋይድ የሆነ ኢምፕሊኬሽኑ የሚያሳዩ ብዙ ጥናቶች አሉ፣ ለምሳሌ በዓለም ባንክ እና በሌላ ኢንተርናሽናል ድርጅቶች የተደረጉ። ችግሩ ምንድን ነው? ሰዎችን እንዳትወጡ ብሎ በማስቆም ብቻ ችግሩ ሊቆም አይችልም። ሰዎች በተለያየ መንገድ ይወጣሉ። በተጨማሪም ደግሞ አገር ውስጥ እንደሚሰሩ ወይም እንደሚወጡ የመወሰን መብት እንዲኖራቸውም ይፈልጋል። ስለዚህ አንዱ ጥያቄ እነኚህ ሰዎች ለምንድን ነው የሚወጡት፣ እንዳይወጡ ምን መደረግ አለበት የሚሉትን እና አንዱ የሚወጡበት ምክንያት እንደምሳሌ በጠቅሰው ኢትዮጵያ ውስጥ ያለው እና ውጭ ሀገር ያለው የፔይ ዲፍረንስ ነው እና ኢትዮጵያ ታዳጊ ሀገር እንደመሆኗ መጠን ያደጉ ሀገሮች የሚከፍሉትን ደሞዝ ለመክፈል አትችልም። ግን እነኛም ሰዎች ደግሞ አደ ሴም ታይም የውጭ ሀገር ያለ ደሞዝ ኢትዮጵያ ውስጥ ይከፈለን የሚልም አይደለም ኤክስፔክቴሽን ናቸው ኤክስፔክቴሽናቸው አክቹዋሊ ከዛ በመካከል ነው ያለው። ሌላው ሀገር ያለው ክፍያና ሀገር ውስጥ ያለውን እንትን የሚነካ ነው ማለት ነው። ስለዚህ እነኚህ ሁኔታዎች ተጠንተው ለምሳሌ ኢትዮጵያን ኤርላይንስ ይሄንን ችግር ተገንዝቦ ብዙ ፓይለቶችና ቴክኒሽያኖች ሉዝ ማድረግ ስለጀመረ የፔስ ስትራክቸሩን አስተካክለዋል። ውጭ ሀገር ያሉትን ሳላሪዎች አይደለም የሚከፍለው፣ ግን አገር ውስጥ ያሉ ሰራተኞች ነው የተወሰነ ሳትስፋክሽን አግኝተው አገራቸውንም ማገልገል እንዲቀጥሉ ማለት ነው። ሌላው እዚህ ሀገር ደግሞ ተምረው አንዱ ቢጠበቅባቸው እንግዲህ አይዲያሊ ትምህርት ከዚህ ቀስመው ወደ ሀገራቸው ተመልሰው ሀገራቸውን ደግሞ ቢጠቅመው ደግሞ ሌላ አትራክቲቭ ነገር የሚመለሱ አሉ። ግን ቁጥራቸው በጣም ጥቂት ነው፣ እዚህ መተው ከሚቀሩት ጋር ሲወዳደር። አንዱ ኢምፕሊኬሽን እንግዲህ እነኚህ ሰዎች ለምንድን ነው የማይመለሱት የሚለውን ማጥናት ነው። ሌላው ደግሞ ካልተመለሱስ እዚህ ሆኖ ኮንትሪቢዩት ማድረግ ይችላሉ። ምን አይነት ኮንትሪቢዩሽንስ ማድረግ ይችላሉ የሚለውን ጥያቄ ለመመለስ መሞከር ነው። ሁለቱ ጥያቄዎች እንግዲህ በተናጠል ከታዩ የሚጠቅም ፖሊሲ ድራፍት ለማድረግ እና አገሪቷም ሰዎቹም እንዲጠቀሙ ለማድረግ ይቻላል ማለት ነው። አንዱ ለምሳሌ በአፍሪካን ዳያስፖራ ላይ የወርልድ ባንክና የዩሮፕያን ኢኮኖሚክ ዩኒየን ያደረጉ ጥናት አለ ለምንድን ነው የማይመለሱት ካልተመለሱ እንደት እንዴት ነው አገራቸውን የመጡባቸውን አካባቢዎች መጥቀም የሚችሉት የሚሉ ጥያቄዎችን ለመመለስ የተደረጉ ጥናቶች አሉ እና የተለያዩ ኢኮኖሚክ እና ነን ኢኮኖሚክ የሆኑ ምክንያቶች ናቸው የቀረቡት። ጥናቱ ዲስከቨሪ ያደረጋቸው ካረሙ አንዱ እዚህ ያለኝን ስታንዳርድ ኦፍ ሊቪንግ እዛ ሀገር ቢሄድ አገኛለሁ ወይ የሚል ነው። ሌላው ደግሞ እዚህ ሀገር ባለውበት ሀገር በሙያዊም ሰክሴስፉል አይደለሁም በጣም። እና እንዴት አድርጌ ነው እዛ ሀገር ሄጄ ተምር ያለው እዚህ ዲግሪ አግኝቻለሁ፣ ግን እንዴት አድርጌ ነው እዛ ደግሞ ኢንቴግሬት ማድረግ የሚችለው። ሌላው ቢዝነስ ለመጀመር እንኳን ቢዝነስ ለመጀመር ፍላጎቱ አለኝ አይዲያው አለኝ፣ ግን እዛ ሀገር ያለውን ፖለቲካል ፕሮሴስ ናቪጌት ማድረግ አልችልም፣ ኮኔክሽን የለኝም፣ ከወጣሁ ቆይቻለሁ፣ እንደዛ የሚሉ የተለያዩ አይነት ምክንያቶች ነው አንካብር ያደረገው። እና ታዲያ እንዴት ነው የአፍሪካ ዳያስፖራ ወይም የኢትዮጵያ ዳያስፖራ፣ አፍሪካ ዳያስፖራ ብዙ የሚለየው ነገር የለም። እንዴት አድርጎ ነው አገሩ መጥቀም የሚችለው የሚለው ጥያቄ ትልቁ ነገር ሊያደርጉ የሚችሉት ካፓሲቲ ቤት አገራችን ብዙ ጥቂት ትምህርት ቤቶች ናቸው። ያሉትም ትምህርት ቤቶች ካፓሲቲቸው በጣም አነስተኛ ነው፣ አቅማቸው ኳሊቲ ኢንስትራክሽን በመስጠት የሚሰጧቸውን ፕሮግራሞች የሚያመርቱት አይነት ኳሊቲ ኦፍ ሂውማን ሪሶርስስ ብዙ አይነት ኢሹዎች አሉ። መሻሻል ያለባቸው ኢሹዎች እና ዳያስፖራው ደግሞ እዚህ አገር ባገኘው ትምህርትና ኤክስፖዠር አንዳንድ ያገኛቸው ስኪሎች ስላሉ ዳያስፖራው በካፓሲቲ ቢልዲንግ ላይ ፓርቲሲፔት ማድረግ ይችላል። ግን በዛ ካፓሲቲ ቢልዲንግ ፓርቲሲፔት እንዲያደርግ በኢትዮጵያ ሳይድም መደረግ ያለባቸው አንዳንድ ስራዎች አሉ። ዳያስፖራው አትራክትድ ሆኖ አገሩ ኢንጌጅ ሆኖ ኮንትሪቢዩት ማድረግ እንዲችል ማለት ነው። ዶክተር ነስው ሰዓት እንዲያልቅ ነው። ግን አንድ ነጥብ እዚ ጋር ነው በጥያቄ ለማንሳት ለምንድን ነው የሚለውን ለምንድን ነው መጥተው የማይመለሱት የሚለውን አንድ ነጥብ ነው የጠቀስከውና ሌሎች ተጨማሪ ምክንያቶች እያሉሞይ የሚለው ሲሆን፣ ሁለተኛው ደግሞ ምንድን ነው አገሪቷ የምትጎዳው መቼም ቢሆን የሰው ኃይል ሲወጣ አገር የሚያጣው ነገር አለና ምንድን ነው የምትጎዳው? ኦኬ፣ አንደኛ አገሪቷ የሁለተኛው ጥያቄ መጀመሪያ በመልሰው አንደኛ አገሪቷ የምትጎዳው ምንድን ነው? እንግዲህ አንድ ሰው ከአንደኛ ክፍል ጀምሮ ሃይስኩል ወይ ኮሌጅ እስኪ ጨርስለት ያቺ አገር ብዙ ኢንቨስት አጋብታለች። ዩ ኖ አገሪቱ ውስጥ ባለው ኤዱኬሽን ሲስተም ያሰው አልፏል። ፍሪ ትሬኒንግ አግኝተዋል። እና ብዙ አይነት ኢንቨስትመንት ተደርጎበታል። እና አልቲሜትሊ የሚጠበቀው ያሰው የትሬኒንግ ከጨረሰ በኋላ ዩ ኖ ለሶሳይቲው ያንን ስኪልድ ሰርቪስ ፕሮቫይድ ሲያደርግ ኢንካም ጀነሬት አድርጎ ታክስ ሲከፍል በተለያየ አይነት መንገድ አገሪቷ ትጠቀማለች። በተጨማሪም ደግሞ ሌሎችም ሰዎች ላይ ኢንፍሉዌንስ ይኖረዋል። የዛ ሰው ስኪልድ መሆን ወርክ ኢንቫይሮንመንት ሲገባ ማለት ነው። እዚህ መጥቶ የማይመለሱት ሰዎች የተለያየ ምክንያት አለ። እንዳልኩት ቅድም ጀነራሊ ብሬክ ያርኩት ኢኮኖሚክ እና ነን ኢኮኖሚክ ነው ያልኩት። አንደኛው ዩ ኖ ጀነራሊ የኛ ሶሳይቲ ፕሮፋይል ፈርስት ጀነሬሽን ኢሚግራንቶች ነው ፈርስት ጀነሬሽን ኢሚግራንት ስለሆን ፈርስት ጀነሬሽን ኢሚግራንት የሚገጥመው ብዙ አይነት ሽሾች አሉ። አሁን ለምሳሌ ያ የዩሮፒያን ኢኮኖሚክ ኮሚሽን አንካብር ያደረገው አንዱ ምክንያት ሰውዬው ለመመለስ እኮ ቢፈልግ እዚህ መቶ ቤተሰብ አፍርተዋል እና ኢት ኢንቮልቭስ ኤ ሆል ኦፍ ሞር ፒፕል አንድ ሰው ብቻ ሳይሆን ብዙ ሰዎች አብረው ፓርቲሲፔት ማድረግ ባለባቸው እዛ ዲሲሽን ላይ እና ያንን ዲሲሽን ለእነሱ እንትን ለማለት ኮንቪንስ ለማድረግ ቀላል ስራ አይደለም ነው። እኔ አሁን እኔ ራሴ ያን ብሞክረው ችግር የሚገጥመኝ ይመስለኛል። ምክንያቱም ልጆቻችን ይወለዳሉ፣ የዚህ ሀገር ሲስተም ያውቃሉ፣ የዚህ ሀገር ቋንቋ ይናገራሉ። ው እና አሁን ሀሳብ ይቀየራል ነው ነ ወደ ኢትዮጵያ እንጓዝ ብላቸው ው ትንሽ ችግር የሚኖሩ ይመስለኛል። እዚህ ጋ እንግዲህ ሳምራን የጋበዝናት መመለስ ነው መተናል እዚህ ስለዚህ፣ ከዚህ በኋላ መመለስ አይቻልም እና እዚህ ያለው ሰው ደግሞ እንዴት ወደ ትምህርት ሂድ የሚለውን ስናመጣው የእሷን ልምድ እንድታካፍለን ምራለች የህግ ባለሙያ ናት። አሁን አንድ ትልቅ የህግ ተቋም ውስጥ የምትሰራው ጠበቃ ናት እና ልምዷን ታካፍለናለች። የእሷን ልምድ ከማካፈላችን በፊት አሁን እዚህ ጋር የመጣልኝ ሀሳብ ነው፣ ወደ እናንተ ላምጥ ይሄንን ጥያቄ። እስኪ ጥያቄ ካላችሁ ለፓናሊስቶች ጥያቄያችሁን አቅርቡ ግን እዚህ ላይ የምትሰጡት አስተያየት አለ ወይ አሁን ያነሳነው ጥያቄ ላይ የምትሰጡት አስተያየት ካለ ወደ እናንተ እናምጣውና እርግጠኛ ላይ ሁላችሁ እጅ እንደምታወጡ በተለይ በትምህርት ውስጥ ያላችሁ ይህን ጉዳይ እንደው ሀሳብ እንሰጥበታለን ምን ትሉ ካላችሁ እጅ እንጠብቅ መጀመሪያ ስማችሁን ሙሉ ስም ነው እንግዲህ እሺ ፕሮፌሰሩ ማስተምሩ እንዳለው ኢትዮጵያ ውስጥ ሰው የሚያወጣው ኢኮኖሚ ብቻ። በጣም ኢትዮጵያ ውስጥ አንዳንድ ሰው ለገንዘብ ብቻ ግን ኢትዮጵያ ውስጥ ያለው ትልቁ ፖለቲካ ችግር ስላለ ብዙ ሰዎች የተማሩ አው ኢትዮጵያ ውስጥ ምንም ነገር ዶክተር ኢኮኖሚስት እዚህ ተምረው ወደ አገር ሰዎች ነገር ኢኮኖሚውን ይቀጣሉ፣ ህዝብንም ይቀጣሉ። ሰው ልጅ ካልተማረ ድህነት ውስጥ ስለዚህ

ምን ያህሉ እየተማራ ነው? እንደ ማህበረሰብ ውስጥ የመጣው የሚቀጥል ምን አይነት አስተዋጽኦ ብዙ ኢንጂነሮች ዶክተሮች ብዙ ሰዎች ይመጣሉ። ከመስሉ በኋላ ግን እዚያ ብዙ ቻሌንጃ ይታወቃል። ነገር ግን ያን ነገር ለመቀጠልና ከዚህ አገር እኮ ማለት ነው ተፈላጊነት ለመጨመር ይቻላል።

አላታችሁ ከሰው እዚህ ወስ ይሁን እና ያው እሺ፣ እዛ ጋር ዳዊት እጅህን አውጥታለሁ ያው ስለማውቅ ለማውቅ ሰው አልሰጥም እያስበ ነው። እስቲ ያን ታሳብ ብዙዎች እንደገለጹት የኢኮኖሚ ችግር ብቻ በተለይ በተለይ በዋናነት መጠቀስ ያለበት ነገር የፖለቲካው አለመረጋጋት ያለው አለመረጋጋት እንዳይመለሱ የሚያደርጉ ዋናው ምክንያት የብዙዎቻችን ምክንያት እሱ ነው የሚችለው ሲሆን እኔ እና አንቺ ካገቤት ከወጣን የሚችለው ሀሳባችንን በነፃነት መግለጽ ስላልቻልን እኛ ብቻ ሳንሆን ሌሎች ደግሞ ብዙዎች ጓደኞቻችን እስክንድር ነጋ ዛሬ እስር ቤት ናቸው ለምንድን ነው ሀሳባቸውን በነፃነት ስለገለጹ የታሰሩበት ሁኔታ ሲያሉ ይሄንን ወስደን ዛሬ የተማረውን ወጣት እዛ ላይ በሚለው አሳውን በመረጣው ባለው ደስታ በሚገባበት እና በሚሰራበት መስሪያ ቤት ችምር እንደ ሰራተኛ ሳይሆን እንደ ደንበኛ እንደ ክላያንት ነው የሚታየው። ዛሬ ኢትዮጵያ ውስጥ ያለው አሰራር መንግስት እንዳሰሪ፣ ሰራተኛው ደግሞ እንደ ክላያንት እንደ ደንበኛ የሚታይበት ሁኔታ ነው ያለው። የሌበር ወይም ደግሞ የሰራተኛና ሰሪ ህጉ ራሱ እንደገና መታየት አለበት። በተለይ እዚህ ያለው ሰው እዛ ሲሄድ አሰራሩ ተመጣጣኝ አይሆንም። ለምሳሌ በሙያው ለመስራት የሚፈልግ ሰው የሚያጋጥመው ብዙ እክል አለ። ከቢሮክራሲው እክል በተጨማሪ የአንድ ፖለቲካ ድርጅት አባል ወይም ደግሞ አገልጋይ ካልሆነ በዛ መሰረት ውስጥ የመሰራት ግባቱ የመረመረ መስሉ ነው። በአጠቃላይ ለአንድ ሀገር ትላልቅ ምሰሶዎች የምንላቸው ሀሳብን በነፃነት መግለጽ መብት፣ የፍትህ አለመዛባት፣ የመደራጀትና በነፃነት የመምረጥ መብት እነዚህ ነገሮች ያልተደራጁበት አገር ላይ ወጣቶችን ምንም ያህል ቢማሩ ምንም ያህል ሙያ ቢኖራቸው እዛ ሀገር የሄላቸው ስሩ ቢባሉ መደ ነቃቀትና መልሶ ሌሎች ሀሳቦችን መቀበል አለብን። በአጠቃላይ እንግዲህ አሁን ከተነሱት እዚህ ጋር ከተነሱት ሁለት ምክንያቶች ናቸው። አንደኛው ኢኮኖሚ ነው፣ አንደኛው ፖለቲካ እና መስራት አለመቻል እድል ማጣት ነው ብለናል። የተነሱት ሀሳቦች በጠቅላላ እሱን ይመስላሉና ከሴት አንድ እድል ውስጥና እንዴ ይሄ ከሆነ ወጣቶች እነዚህ ምክንያቶች ኖሯቸው ካሉ ደግ ኦልሬዲ ውጪ ከሆኑ ያሉት እንዴት ወደ ትምህርት ሄዱ ወደሚለው ደግሞ ወደ አማራጭ መፍትሄው እና የእኛን ደግሞ ሬዲዮ ጣቢያ 30 ደቂቃው እንዴት ትጠቀሙበታላችሁ ወደሚለው ወደ መፍትሄ ደግሞ እንድንሄድ ችግሮቹን እንዳሰናቸዋለን፣ ግን አንድ ለሴት እዚህ በመምጣታችሁ በጣም ደስተኛ ነኝ። በተለይም ደግሞ በወጣቶች ጉዳይ ላይ በመሆኑ ለዛም ስኖ ነው። አንድም ዛሬ ጊዜ ቀውት ለመምጣት ይቻል። ለእኔ ትንሽ ዶክተር ኤርሚያስ ባለው ላይ ድሮም ስጋት አለኝ አሁን ደግሞ የበለጠ ስጋት እንዲኖረኝ የሆነ ያለ ሁኔታ ነው የተሰማኝ። ዲያስፖራ ወጥቶ በውጭ በውጭ ዓለም የሚኖሩ ሀገር ቤትም ከሀገር ቤት ወጪም ያው ሀገርም በዛ ላይ በአንድ ሰው ላይ ኢንቨስት ታደርጋለች። እንደገና በውጭ ሀገርም ደግሞ በተጨማሪ በዛው ሀገር ኢንቨስት ይደረጋል። ብዙ ወጪ ይኖራል። ተምሮ አንድ ሰው አርቲስት፣ ሀገሩን ተመልሶ ይረዳል የሚል እኔ ተስፋ ነበረኝ። አሁን እንግዲህ ለዶክተር ኤርሚያስ አገላለጽ ምናልባት እንኳን እኛ ልጆቻችንን ላይ መለሱ ነው ማለት ነው። ያው ልጆቻችን ደግሞ መመለሳን ስንፈራ እንደገና ያው ማንነታችንን እንደው እየጠፋኝ ይመስለኛል እና ይሄ ያሳስባል። የተማረ ከማጣት ባሻገር ዜግነትን ማጣት ይመስለኛል። ጋቢና በጉዞ ውይይት ከአትላንታ በነገው ዕለት ይቀጥላል። ለዛሬ ያለን ጊዜ በዚሁ ተጠናቋል። ሄኖክ በፌስቡክ አዎ አትቪዮ ያማሪክ ላይ በትዊተርም እንደዚሁ በቀጥታ ዝግጅቱን መከታተል ትችላላችሁ። ሀሳቦቻችሁንም እያነሳችሁ ተሳተፉ፣ ተወያዩ። ስናስተናግዳቸው ያመሸነው እኔ መስታወት አድራጋውና ሄኖክ ሰማ ጊዜር ነን። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዞአችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።